የሰብአዊ መብቶች አያያዛቸው አሳሳቢ ሆኗል ያላቸው ስምንት የአፍሪካ ሀገሮች ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ የመን፣ ኮንጎ ዲሞክራቲክ ሪፑብሊክ፣ ማዕከላዊ አፍሪካ ሪፑብሊክ እና ዚምባብዌ ናቸው። ሪፖርቱ ኤርትራን አስመልክቶ ሀገሪቱ በ2014 በአብዛኛው ዓለም አቀፍ የሰብአዊ መብቶችን ለማክበር የገባቸውን ቃል ሀገሯ ውስጥ ተግባራዊ አላደረገችም ይላል። ኤርትራ ለዓለም አቀፍ የሰብአዊ መብቶች አካላት ሙሉ ትብብር አላደረገችም። የራሷን የ1997ቱን ሕገ መንግሥትም ተግባራዊ በማድረጉ ረገድ ምንም መሻሻል አላሳየችም ሲል ተችቷል። የኤርትራ መንግሥት በዓመቱ መጨረሻ ግድም ግን አንዳንድ አዎንታዊ እርምጃዎችን መውሰዱን ሪፖርቱ አክሏል። ብሪታንያ ለኤርትራ መንግሥት አቅርባለች ካለችው ሁለት መቶ ሃያ ያህል የማሻሻያ ሐሳቦች መካከል ዓለም አቀፍ የሰብአዊ መብቶች አያያዝን የተመለከቱ ስምምነቶችን እንድትፈርም፣ ሕገ መንግሥቷን ሙሉ በሙሉ ተግባራዊ እንድታደርግ፣ የብሔራዊ አገልግሎት አሰራሯን እንድታሻሽል ወይም ጨርሶ እንድትሰርዝ፣ ከዓለም አቀፍ የሰብአዊ መብቶች አካላት ጋር ተባብራ እንድትሠራ የሚጠይቁት ይገኙበታል። ባለፈው ዓመት ሐምሌ ወር ላይ የኤርትራ መንግሥት ከቀረቡለት ሁለት መቶ ግድም የማሻሻያ ሐሳቦች ዘጠና ሁለቱን መቀበሉን ገልጾ ምላሽ ሰጥቷል። ዘንድሮ መስከረም ላይ ደግሞ የኤርትራ መንግሥት የተቀበላቸውን የማሻሻያ ሀሳቦች ሙሉ በሙሉ ተግባራዊ ለማድረግና በቀሩትም ላይ ለመስራት የሚያስችለውን ዘዴ መቀየሱን ውጭ ጉዳይ ሚኒስትሩ አስመራራይ ለተሰበሰቡ ዓለም አቀፍ ተወካዮች ተናግረዋል። ሕገ መንግሥቷን በተመለከተ ይላል፣ የእንግሊዙ የሰብአዊ መብቶችና ዲሞክራሲ ዓመታዊ ሪፖርት ኤርትራ፣ ብሔራዊ ምክር ቤቱ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም ላይ ያጸደቀውን ሕገ መንግሥት ተግባራዊ በማድረጉ ረገድ ምንም መሻሻል አላሳየችም። እንዲያውም ፕሬዝደንቱ ኢሳያስ አፈወርቂ በግንቦት ሀያ አራቱ ብሔራዊ በዓል ላይ ሲናገሩ ሀገራቸው ሌላ አዲስ ሕገ መንግሥት የማርቀቁን ሂደት እንደምትጀምር አስታውቀዋል። ኤርትራ ሕገ መንግሥቱን ተግባራዊ ባለማድረጓ በአንድ ፓርቲ ብቻ የምትተዳደር ሀገር ሆናለች። በኤርትራ ዛሬ የግልም ሆነ ነፃ መገናኛ ብዙሀን የሉም። የሃይማኖት ነፃነት እንዳይከበር ብዙ እንቅፋቶች አሉ። የሕግ የበላይነትም የለም። የፍትሕ ሥርዓቱ ደካማ ነው። ግለሰቦች በዘፈቀደ እየተያዙ ለረጅም ጊዜ ይታሰራሉ። የሚታሰሩትም ከፖለቲካ ጋር በተያያዘ ለመሆኑ ዘገባዎች ይጠቁማሉ ይልና የእንግሊዝ መንግሥት በ2015ም በኤርትራ የሰብዓዊ መብቶች አያያዝ ይሻሻል ዘንድ በያዘው ጥረት ይቀጥላል ብሏል። ኤርትራ አባል የሆነችበትን የካርቱሙን የአፍሪካ ኅብረትና የአውሮፓ ኅብረት የጀመሩትን የሰዎችን ከሀገር ሀገር አስገዳጅ ሽግግር ችግር ለመግታት ጥረት እንደግፋለን ሲልም የእንግሊዝ መንግሥት መናገሩን ሪፖርቱ ዘርዝሯል። የብሪታንያ መንግሥት ውጭ ጉዳይ መሥሪያ ቤት ኢትዮጵያን በተመለከተ በ2014 ዓመታዊ የሰብአዊ መብቶችና ዲሞክራሲ ሪፖርቱ ያተተው የመገናኛ ብዙሃን ነጻነት ላይ ትኩረት ሰጥቶ ነው። በኢትዮጵያ ሲል ይጀምራል ሪፖርቱ። በኢትዮጵያ በ2014 የጸረ ሽብር አዋጁን መጠቀም ጨምሮ በፕሬሱና ሀሳብን በነጻነት የመግለጽ መብቶች ላይ ጭቆናው መቀጠሉ አሳስቦናል ይላል። የጸረ ሽብር ሕጉን በመጠቀም ከታሰሩት መካከል የተቃዋሚ ፓርቲዎች አባላት፣ ጋዜጠኞች፣ በሰላማዊ የተቃውሞ ሰልፍ የተሳተፉ ሰዎችና በነጻ የመሰብሰብና ሀሳብን የመግለጽ መብታቸውን ለመጠቀም የሞከሩ ይገኙበታል ይላል። በነሐሴ ወር ይህንኑ ህግ በመጠቀም ሰባት የዞን ዘጠኝ ጦማሪያንና ጋዜጠኞች ታስረዋል። ጉዳዩ አሁንም እልባት አላገኘም። በያዝነው ዓመት ጥቅምት ወር ላይ ደግሞ ታዋቂው ጋዜጠኛና ዋና አዘጋጅ ተመስገን ደሳለኝ የሦስት ዓመት እስራት ተፈርዶበት ወህኒ ቤት ይገኛል። በሲፒጄ፣ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት መሠረት በ2014 ኢትዮጵያ ውስጥ 17 ጋዜጠኞች ታስረዋል ይህም በ2013 ከነበረው በ10 ጨምሯል። በዓለም አቀፍ ደረጃ ሲታይ በኢትዮጵያ የታሳሪ ጋዜጠኞች ብዛት አራተኛ ደረጃ ላይ ይገኛል ይላል ኮሚቲ ቱ ፕሮቴክት ጀርናሊስት። በተጨማሪ በ2014 ከ30 በላይ ጋዜጠኞች ሀገራቸውን ጥለው ወጥተዋል ብሏል። የኢትዮጵያ መንግሥት ይህንኑ አስመልክቶ ጋዜጠኞቹ ሊመለሱ ይችላሉ፣ ሲመለሱም የመክሰስ ዓላማ የለኝም ብሏል። በሰኔ ወር ደግሞ መንግስቱ ሀያ የሚሆኑ የኦሮሚያ ራዲዮና ቴሌቪዥን ድርጅት ጋዜጠኞችን በክልላቸው የተካሄዱ የተማሪዎችን የተቃውሞ ሰልፎች አስመልክተው ካቀረቧቸው ዘገባዎች ጋር በተያያዘ ከሥራ አባሯል። ኦፕንኔትና ፍሪደም ሃውስ ያካሄዷቸው ጥናቶች በኢትዮጵያ የኤሌክትሮኒክስ ሚዲያ ተደራሽነት ውሱን መሆናቸውን አሳይተዋል ዓለም አቀፍ የዜና አምዶችን ጨምሮ በደርዘኖች የሚቆጠሩ መንግስቱን የሚተቹ ወይም የፖለቲካ ጉዳዮችን የሚያቀርቡ ድረገጾች በጊዜያዊነት ወይም እስከናካቴው ታፍነዋል ይልና ሪፖርቱ በመቀጠል እነዚህን ችግሮች አንስተን ከሀገሪቱ ከፍተኛ አመራሮች ጋር ተነጋግረናል ብሏል። በያዝነው መስከረም ወር ላይ ለምሳሌ በተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዓለም አቀፍ ስብሰባ ላይ የኢትዮጵያ መንግስት የ2007ቱ ምርጫ ከቀደሙት በተሻለ ብዙዎችን አሳታፊ በፖለቲካ ፓርቲዎች መካከል ግልጽ ክርክሮችን ማድረግ ጨምሮ መካሄዳቸውን ለማረጋገጥ ተጨባጭ እርምጃዎችን እንዲወስድ ሐሳብ አቅርበናል ብሏል። መንግሥቱም የተቀበላቸው መሆኑን ስለገለጸ ምን እርምጃ እንደሚወስድ እየጠበቅን ነው ሲል የብሪታንያ ውጭ ጉዳይ መሥሪያ ቤት ዓመታዊ ሪፖርት አትቷል። የብሪታንያ መንግሥት ከከፍተኛ የኢትዮጵያ መንግሥት ባለሥልጣናት ጋር በየጊዜው እያነሳ ከሚነጋገርባቸው ጉዳዮች ሌላው ደግሞ የመገናኛ ብዙኃንን ነጻነት የተመለከተው ነው ይልና በፕሬስ ነጻነቱ ላይ እንደምታ ስለሚኖረውና የፍርድ ሂደቱ ዓለም አቀፍ ደረጃን የጠበቀ መሆኑን ለመገምገም እንዲያስችለን የጋዜጠኞች ጉዳይ ፍርድ ቤት በሚታይበት ጊዜ ሁሉ መገኘታችን ይቀጥላል ብሏል። ባለፈው ዓመት መጋቢትና ግንቦት የአውሮፓ ማኅበር ባወጣው የጋራ መግለጫ በኢትዮጵያ የፖለቲካ ምህዳሩ መስፋትና ሐሳብን በነጻነት የመግለጽ መብቶች መከበር እጅግ አስፈላጊ መሆኑን በድጋሚ አስገንዝቧል። የአውሮፓ ማኅበር የታሳሪዎቹን የዞን ዘጠኝ ጦማሪያንን ጋዜጠኞችንና የተቃዋሚ ፓርቲ መሪዎችና አባላት ጉዳይ አስመልክቶም የሰብአዊ መብቶቻቸው እንዲከበሩ ጥሪ አስተላልፏልና ሪፖርቱን ሲያጠቃልል ሐሳብን በነጻነት የመግለጽ መብት ለየትኛውም ዲሞክራሲ ቁልፍ ነው። ብሪታንያም የፕሬስ ነጻነት መከበር ዲሞክራሲያዊ አሰራርን ያጠናክራል፣ በኢትዮጵያም ለዘላቂ መረጋጋት አስተዋጽኦ ያደርጋል ብላ ታምናለች ብሏል። አድማጮች፣ ይህን ተደጋጋሚ ክስ በተመለከተ ከፍተኛ የኢትዮጵያ መንግሥት ባለሥልጣናት ሲያስተባብሉ መቆየታቸው ይታወቃል። በተለይም ጠቅላይ ሚኒስትሩ አቶ ኃይለ ማርያም ደሳለኝና የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን በኢትዮጵያ ውስጥ አንድም ጋዜጠኛ በጻፈው ወይም በተናገረው ምክንያት እንዳልታሰረ ወይም እንዳልተከሰሰ በተለያዩ ጊዜያት ሲያረጋግጡ ቆይተዋል።